በሙስና ተጠርጥረው የተያዙ ሰላሳ ሰባት የኢትዮጵያ መንግስት የሥራ ኃላፊዎች ትላንት ፍርድ ቤት መቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ የአሥራ አራት ቀናት ተጨማሪ የምርመራ ጊዜ እንደተጠየቀባቸውም ተገልጿል። እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል። ሰሞኑን በሙስና ተጠርጥረው የተያዙ የስራ ኃላፊዎች ናቸው፣ ትናንት ፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የተገለጸው። ሪፖርተር ጋዜጣ በድረገጹ እንዳስነበበው ፍርድ ቤት የቀረቡት የስራ ኃላፊዎችና ነጋዴዎች ከአንድ ነጥብ አንድ ቢሊዮን ብር በላይ ተጠርጥረዋል። የተጠርጣሪዎቹ ማንነትና ስም ይፋ ሲደረግም ይህ የመጀመሪያው ነው። ተጠርጣሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን እንደዚሁም በኢኮኖሚ ትብብር ሚኒስቴር በመተሃራ በተንዳሆና ኦሞ ኩራዝ ስኳር ፋብሪካዎች ያገለገሉ የስራ ኃላፊዎች እንደዚሁም ሌሎች ግለሰቦች መሆናቸውን ማወቅ ተችሏል። ፖሊስ የ14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። ፍርድ ቤቱ ይህንን በመፍቀዱም ለነሐሴ ሶስት ሌላ ቀጠሮ ተይዟል። የቀድሞው የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ፈቃደ ኃይሌ ከኢትዮጵያ መንገዶች ባለስልጣን ደግሞ አቶ አብዶ መሐመድ ከመታራ ስኳር ፋብሪካ አቶ እንዳልካቸው ግርማ፣ ከገንዘብና ኢኮኖሚ ልማት ሚኒስቴር አቶ ሙሳ መሐመድ፣ ከተንዳሆ ስኳር ፋብሪካ አቶ አበበ ተስፋዬ፣ ከኦሞ ኩራስ ስኳር ፋብሪካ አቶ መስፍን መልካሙ ከተጠርጣሪዎቹ መካከል ይጠቀሳሉ። በሙስና የተጠረጠሩ ሰላሳ አራት የመንግስት ባለስልጣናትና የስራ ኃላፊዎች እንደዚሁም ባለሀብቶችና ደላሎች በቁጥጥር ስር መዋላቸውን የኢትዮጵያ መንግስት ያስታወቀው ባለፈው ማክሰኞ ነው። እርምጃው በተሀድሶ እንቅስቃሴ ወቅት የተገባው ቃል ተግባራዊ የተደረገበት መሆኑን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምፅ መግለጻቸው ይታወሳል። እስክንድር ፍሬው ከአዲስ አበባ